አድማጮች፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በቀለ የጀርመን አፍሪካ ሽልማት አሸናፊ መሆናቸው ዛሬ ተገልጧል። ዶክተር ዳንኤል በቀለ ለሽልማት የበቁት በሕይወት ዘመናቸው ለሰብአዊ መብቶች መከበር ላደረጉት አስተዋጽኦ መሆኑን የጀርመን የአፍሪቃ ሽልማት አዘጋጆች ባወጡት መግለጫ አሳውቋል። ዶክተር ዳንኤል በቀለ ከ30 በላይ እጩዎች መካከል አሸናፊ የሆኑት ከተለያዩ የፖለቲካና የመገናኛ አውታሮች በተወጣጡ 24 ገለልተኛ የዳኞች ቡድን ተመርጠው ነው። ዶክተር ዳንኤል ለሰብአዊ መብቶች መሟገት የጀመሩት ገና በለጋ የወጣትነት ዕድሜው በ23 ዓመቱ አዲስ አበባ ውስጥ በጥብቅና ሙያ ከተሰማሩበት ጊዜ አንስቶ እንደሆነ ሸላሚ ድርጅቱ ስራቸው መግለጫ ይጠቁማል። ከዚያን ጊዜ አንስቶ ለሰብአዊ መብቶች መከበር ላበረከቱት አስተዋጽኦ የጀርመን አፍሪቃ ሽልማት አሸናፊ በመሆኑ በቅድሚያ እንኳን ደስ ያሉት ዶክተር። በጣም አመሰግናለሁ ማንተ ጋፍቶት፣ እድሉን ስለሰጠኸኝም ለቃለ መጠይቁ ጭምርም አመሰግንሃለሁ። እሺ ዶክተር በግሎ ይህ ሽልማት ለእርስዎ ምን ትርጉም ትልቅ ደስታ ይሰጣል። በትልቅ ትህትና የምቀበለዋለውኝ ለእኔ ብቻ የተሰጠ ሽልማት ሳይሆን ለስራ ጓደኞቼ፣ ለቤተሰቦቼ፣ ለጓደኞቼም ጭምር ሁላችንም ለሰብአዊ መብት ስራ ውስጥ ለምናደርገው አስተዋጽኦ በእኔ ስም የተሰጠ እውቅናና ክብር ነው። ስለዚህ አውሮፓ ውስጥ ያሉ ወንድሞች፣ እህቶች፣ ዜጎች የጀርመን ተቋሞች ስራችንን ከዛ ርቀት ያህል ድረስ ተመልክተው ከአፍሪካ ውስጥ ይህንን እውቅናና ሽልማት ስለሰጡ ለሰብአዊ መብት ስራ የሚያበረታታ የሚያነሳሳ ነውና፣ ለእኔ ብቻ ሳይሆን ለስራም ጓደኞቼ በተለይ በኢትዮጵያ ሰብአዊ መብት ኮሚሽን ውስጥ አብረን ለምንሰራው ስራ ጓደኞች በሙሉ የተሰጠ ትልቅ እውቅና ስለሆነ በዚህ መልክ ነው በምስጋና የምቀበለውና በትህትና የምቀበለው። ይህንኑ ተሸላሚ ያደረጉት ተቋምም ገልጧል። የጀርመን አፍሪካ ተቋም ፕሬዚዳንት ዶክተር ኡሺ አይድ የጀርመን አፍሪቃ ሽልማት ማሸነፉን ባስተዋወቁበት ወቅት ገለልተኛ ልጥቀስ ከጻፉት ውስጥ ማለት ነው በጀርመንኛ ገለልተኛ ዳኞች ድንቅ የሰብአዊ መብቶች ተሟጋች በመምረጡ ተደስቻለሁ። ዶክተር ዳንኤል በቀለ በህይወት ዘመናቸው ለሰብአዊ መብቶች ላደረጉት አስተዋጽኦ ሽልማቱ ይገባቸዋል ብሏል። ይህ ሽልማት ኢትዮጵያ ውስጥ የተከሰቱ የመብት ጥሰቶችን ይፋ በማድረጉ ረገድ በዋና ኮሚሽነርነት ለሚመሩት የኢትዮጵያ ሰብአዊ መብቶች ኮሚሽን ምን አስተዋጽኦ ይኖረዋል? በተለይ ደግሞ አሁን አገሪቱ ውስጥ ከተከሰተው ግጭት አንጻር ዶክተር። አዎ፣ የኢትዮጵያ ሰብአዊ መብት ሁኔታ ያው ሰፊ ውስብስብ ታሪክና መሰረት ያለው የሰብአዊ መብት ቀውስ ያለ መሆኑ ይታወቃል እና ከቅርብ ጊዜ ወዲህ የኢትዮጵያ ሰብአዊ መብቶች ኮሚሽንን በአዲስ መልክ ለማደራጀት በተፈጠረው የፖለቲካ እድል መሰረት ጠንካራ የሰብአዊ መብት ተቋም እንዲኖር እና ትርጉም ያለው የሰብአዊ መብት ማስፋፋትና ማስጠበቅ፣ ማስከበር ስራ ለመስራት ጥረት ማድረግ ጀምረናል። ተቋም መገንባት ጀምረናል። ባለን ውስን አቅም ደግሞ የሰብአዊ መብት ጉዳዮች ላይ ምላሽ መስጠት ጀምረናል እና ለዚህ ለጀመርነው ነው መልካምና መጠነኛ በጎ ጅምር የሚያበረታታና እና የሚደግፍ ነው። ስለሆነም ይሄ ለሰብአዊ መብት ኮሚሽን ብቻ ሳይሆን ከባጠቃላይ በሰብአዊ መብት ጥበቃ ስራ ላይ ለሰብአዊ መብት ተሟጋጅ ተከላካይ ለሆኑ ሰዎች ሁሉ ድጋፍና ብርታት የሚሆን እውቅና ስለሆነ በአንድ በኩል በደስታ በሌላ በኩል ደግሞ በኃላፊነትና በትህትና ስሜት እቀበለዋለሁ። ዶክተር በህይወት ዘመኑ ለሰብአዊ መብቶች መከበር ላደረጉት አስተዋጽኦ ተሸላሚ የሆኑት የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር በሆኑበት በአሁኑ ወቅት ነው ሽልማቱ እዚህ ጀርመን ውስጥ በደመቀ ስነስርዓት በከፍተኛ የጀርመን ፖለቲከኛ እጅ የሚሰጥ ነው። ሽልማቱን መቼ መጥተው ነው የሚቀበሉት ዶክተር? ሽማን ተጋፍቶት ድርጅቱ እንዳሳወቀው የሽልማት አሰጣጥ ስነ ስርዓቱ በተለምዶ በኖቬምበር ወር በአውሮፓውያኖች አቆጣጠር በኖቬምበር ወር የሚካሄድ ስነ ስርዓት ስለሆነ አሁንም በኖቬምበር ወር ውስጥ በጀርመን ሀገር እንደሚከናወን ገልጸውልኛል። እኔም በስነ ስርዓቱ ላይ ይገኛለሁ ብዬ ተስፋ አድርጋለሁ። አንዳንድ ሰዎች እርስዎ የሚመሩት ኮሚሽን ለመንግስት ይወግናል ሲሉ ወቀሳ ያሰማሉ። ሌሎች ደግሞ በተቃራኒው መንግስትን በነፍጥ የሚፋለሙ ወገኖችን ፋት ያድበሰብሳሉ ሲሉም ይደመጣል። ኮሚሽኖ ለሚቀርቡበት ለእነዚህ አይነት ወቀሳዎች አስተያየቶት ምንድን ነው? ከሽልማቱ ጋር አያይዞ ይግለጡልን። እሺ አመሰግናለሁ። ማንተ ጋፍቶት ያው የሰብአዊ መብት ስራ በተለይ እንደዚህ የፖለቲካ አስተያየት በጣም በተቃረነበት ሀገር ውስጥ በሚሰራበት ጊዜ የተለያዩ የፖለቲካ ቡድኖች ወይም የተለያየ የፖለቲካ ሀሳብ የሚያራምዱ ተቋሞች የሰብአዊ መብት ስራን ከፖለቲካ አንጻር ይመለከቱታል እና je za bojno tiseral, je politika ሀሳባቸውን ወይም አጀንዳቸውን የሚጠቅም ሲሆን ይደግፉታል፣ ወይም ያንን ደግሞ ይቃረናል ብለው በተሰማቸው ጊዜ ይቃወሙታል። ከዚህም የተነሳ በሰብአዊ መብት ስራ ዘርፍ ያሉ ሰዎች ሁሉ እንደሚረዱት ብዙ ጊዜ ከግራም ከቀኝም ጥቃትም ድጋፍም ይደርስባቸዋል እና የእኛም ከዚህ የተለየ አይደለም እና በሚያሳዝን ሁኔታ ሀገራችን አሁን በጣም አሳዛኝ የሆነ የፖለቲካ ቀውስ ውስጥ ነው ያለችው እና የሰብአዊ መብት ስራችንን ከፖለቲ የፖለቲካ መነጽር አንጻር የሚመለከቱ ወገኖች በሁሉም ሳይድ ስላሉ በሁሉም ወገን ስላሉ የዚህ አይነት ትችት አልፎ አልፎ እሰማለን እና በእኛ በኩል በስራችን ላይ የሚቀርብ ማንኛውንም ትችት በትህትና እንቀበላለን። ተገቢ ትችት ሲሆን ደግሞ እንደ ጥሩ ግብዓትም እንወስደዋለን። ከዛ በተረፈ ግን በዋናው የሰብአዊ መብት ስራችን ላይ አተኩረን እንሰራለን። ፍርዱ ለህዝብ ይመስለኛል፣ ለተጎዱ ሰዎች ይመስለኛል፣ ነገሩን በገለልተኛነት ለሚመለከቱ ሰዎች ይመስለኛል። ግን ይህ ያልተለመደ ነገር አይደለም። የሰብአዊ መብት ስራን በግራም በቀኝም የሚደግፉትም የሚወቅሱትም ወገኖች መኖራቸው አዲስ ዜና አይደለም። አድማጮች፣ የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ዶክተር ዳንኤል በ የተቀላቀለ የጀርመን አፍሪቃ ሽልማት አሸናፊ መሆናቸውን ዛሬ በተገለጠበት ወቅት ስዊዘርላንድ ደውዬ ያደረግነው ቃለ መጠይቅ ነበር። ዶክተር ዳንኤል ጊዜቱን ሰውተው በአጭር ጊዜ ውስጥ ለሰጡን ማብራሪያ በዶቼ ቬለ ዲደብሊው ስም ከልብ አመሰግናለሁ። ጊዜ ርስጥልኝ፣ በጣም አመሰግናለሁ። ማንተ ገፍቶ